የኢትዮጵያ ፌዴራላዊ ኃይሎች ከትግራይ ክልል መዲና መቀሌ መውጣታቸው ውጊያው ሙሉ በሙሉ አብቅተዋል ማለት እንዳሆነ እንዳልሆነ አንዳንድ ቀጠናዊ ተንታኞች እየተናገሩ ነው ይላል። በዩናይት ስቴትስ የሰላም ተቋም ውስጥ የሚሰሩና በምስራቅ አፍሪካ ላይ ትኩረታቸውን ያደረጉት አሊ ቨርጅ በጉዳዩ ላይ ከአሜሪካ ድምጿ ኬት ፓውንድ ዳውሰን ጋር ያደረጉትን ቆይታ ሀብታሙ ሲዩም ተከታትሎታል። አሊበርጂ የኢትዮጵያ መከላከያ ሰራዊት መቀሌን ለቆ የወጣበትን ምክንያት ሲያስረዱ የተለያዩ መላምቶች እየተሰጡ እንደሆነ ይጠቅሳሉ። ሁለት ተጻራሪ ትንታኔዎች አሉ። አንደኛው የትግራይ ኃይሎች እርምጃ ሀያልነት የፌዴራሉ መንግስትን የተኩስ አቁም እንዲያውጅ ገፋፍቶታል የሚል ነው። ሁለተኛው ደግሞ ይህ እየተባባሰ የመጣውን የሰብአዊ ጥፋት የተረዳውና አንዳች እርምጃ መወሰድ እንዳለበትም ያመነው የፌዴራሉ መንግስት እቅድ ነው የሚል ነው። እንደሚመስለኝ እውነታው የሁለቱም ቅልቅል ነው። መዘንጋት የሌለበት ነገር ከሳምንት በፊት የፌዴራሉ መንግስት የአየር ድብደባ ሲፈጽም እንደነበረ ነው። ከትግራይ ኃይሎች በኩል የታየው መገዳደር ውሳኔው የተላለፈበትን ቀን ያሳጥነው ይመስላል ነው ያሉት የዩናይትድ ስቴትስ ሰላም ተቋም ባልደረባ አሊቨርጂ። የአሁኑ እርምጃ በክልል ውስጥ ሰላምና መረጋጋትን ለማምጣት ይረዳ እንደው ተጠይቀው ሲመለሱ ይህንም ብለዋል። አሁንም ድረስ በፌዴራል ኃይሎች የተያዙ ስፍራዎች አሉ። የትግራይ ኃይሎች ከነዚህ ስፍራዎች እንደሚያስወጧቸው ተናግረዋል። ስለሆነም በተወሰኑ የትግራይ ክፍሎች ውስጥ ሌላ ውጊያ ለወደፊቱ ሊኖር ይችላል። የፌዴራሉ መንግስት ኃይሎች ሙሉ በሙሉ ለቀው በወጡባቸው ስፍራዎች ግን አነስተኛ ውጊያ እንደሚኖር ይጠበቃል። የፌዴራሉን ኃይል በደገፉት የአማራ ክልልና ኤርትራ ኃይሎች ላይ ምን ሊፈጠር እንደሚችል እስካሁን አላወቅንም። ፍላጎታቸው ምን እንደሆነም አልታወቅም። ክስተቱ በሌላው የኢትዮጵያ የጸጥታ ሁኔታ ላይ የሚኖረው ውጤት አነስተኛ ነው። ሀገሪቱ ግን አሁንም ሌሎች ስፍራዎቿ በሌሎች ተግዳሮቶችና የጸጥታ ሁኔታዎች የተጠመደ ነው። በአሁኑ ሰዓት በኢትዮጵያ ትግራይ ክልል ውስጥ ያለው ሁነት በአፍሪካ ቀንድ ቀጠና ላይ ስላለው ውጤት የተጠየቁት አሊቨርጂ ይህንም ብለዋል። Clearly, the Eritrean forces have been um, pivotal in this conflict, and we don't yet know... የኤርትራ ኃይሎች በዚህ ግጭት ውስጥ ቁልፍ ቦታ አላቸው። በዚህ ስፍራ የቆዩ እንደሆነ አናውቅም። የኢትዮጵያ መንግስት ደጋግሞ እንደሚወጡ ተናግረዋል። ያንን የሚያሳይ ማስረጃ ግን አላየንም። የኤርትራ ጦር ለትግራይ ኃይሎች ያለው ጥላቻ ግልጽ ነው። ስለሆነም የትግራይ ጦር በድጋሚ ስፍራዎቹን መያዙን ለመቀበል አስቸጋሪ ይሆንበታል። የትግራይ ኃይሎች አንሰራሩት በሱዳን ድጋፍ አሊያም ደግሞ በትንሹ ድንበር ተሻግሮ በገባ ትጥቅ ወይንም ቁሳቁስ ሊሆን እንደሚችል ይታሰባል። እርግጠኛ ለመሆን ግን ይቸግራል። የሱዳን መንግስት አሊያም ደግሞ በጥቂቱ ከፊሉ የሱዳን መንግስት አስተዳደር የአብይ አህመድ መንግስትን ተቃዋሚዎች የመደገፍ ግልጽ ፍላጎት ያለው ይመስላል። ስለሆነም ቀጠናዊ ውጤት አለው። በሌላ በኩል ውጊያው ቆመ ማለት ድጋፍ የሚሹ ረሃብ የተጋረጠባቸው በመቶ ሺዎች የሚቆጠሩ ሰዎች ችግር ተፈታ ማለት አይደለም። ከተግዳሮቶቹ ጋር ይቆያሉ። ምናልባትም ወደ ሀገሪቱ የተለያዩ ስፍራዎች እንዲፈልሱ አሊያም ድንበር ተሻግረው እንዲሰደዱ ሊገደዱም ይችላሉ ነው ያሉት።